ለሃያ ስምንት ዓመታት ካገለገሉበት ተቋም ያለአግባብ መባረራቸውን የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር መረራ ጉዲና ተናገሩ። ጉዳዩን ወደ ፍርድ ቤት እየወሰዱ መሆኑን የገለጹት የተቃዋሚው ፓርቲ መሪና መምህር ካለፈው አርብ ጀምሮ ከስራ ውጭ መሆናቸውን ጠቁመዋል ሁሉንም በ እኩል የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም የነጻነት ደሴት ሊሆን አይችልም ብለዋል። ዶክተር መረራ ለአሜሪካ ድምጽ በሰጡት ቃለ ምልልስ ዩኒቨርሲቲው ፕሮፌሰሩን የማባረር እርምጃ የወሰደበትን ምክንያት እንዲያስረዳ በተደጋጋሚ ያደረግነው ጥረት አልተሳካም። እስክንድር ፍሬው ዝርዝር ይዟል። ዶክተር መረራ ጉዲና የዩኒቨርሲቲ መምህርና የተቃዋሚ ፓርቲ መሪ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እንደዚሁም የወቅቱ የመድረክ ምክትል ሊቀመንበር በመሆን እያገለገሉም ይገኛሉ። በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር በሆኑት በዶክተር መረራና በአዲስ አበባ ዩኒቨርሲቲ መካከል ውዝግብ ከተጀመረ አንድ ዓመት ተቆጥረዋል። ከአንድ ዓመት በፊት የጥሮታ ጊዜያቸው መድረሱን የሚናገሩት ዶክተር መረራ የኮንትራት ማራዘሚያ ጥያቄ አቅርበው እንደነበርም አስታውሰዋል። ይህንኑ ተከትሎ ከሐምሌ 2006 ጀምሮ የሚታሰብ የሁለት ዓመት የኮንትራት ማራዘሚያ ከዩኒቨርሲቲው የሶሻል ሳይንስ ኮሌጅ ጋር መፈራረማቸውንም ጠቅሰዋል። እርሳቸው እንዳሉት ስራቸውን የቀጠሉትም ይህንኑ ኮንትራት መነሻ በማድረግ ነው። ከዚህ የሁለት ዓመት ኮንትራት አንደኛው መጠናቀቁን የሚገልጹት ዶክተር መረራ አንድ ዓመት ሙሉ የሰሩት ግን ያለ ደሞዝ መሆኑን አስረድተዋል። እንደ ዶክተር መረራ አባባል በስራቸው የቀጠሉት ጥያቄ ምላሽ ያገኛል ደሞዝም ይከፈለኛል በሚል እምነት ነው። ሁኔታዎች ግን በታሰበው መንገድ አልሄዱም ይላሉ። ዓመቱም ተጠናቀቀ፣ ደሞዙም አልመጣም። ከመጨረሻ ተማሪዎቻቸው ጋር የነበራቸውን ስራም አጠናቀዋል። በዩኒቨርሲቲ ያላቸው የማስተማር ስራ ስለመቆሙ እርግጠኛ መሆናቸውንም ለቪኦኤ አብራር ተዋል ያበቃ ነው ማለት ይቻላል፣ ባለው አሰራር ያበቃ ነው ማለት ይቻላል። የዲፓርትመንቱ ኃላፊዎች እኔም መድበው ለማሰራት ተቸግሯል። ምክንያቱም በ የነጻ አገልግሎት ነው የሚሆነው፣ የተቸገሩበት ነው። ስለዚህ ከዚህ በኋላ ለምሳሌ ባለፈው በልጥር አካባቢ ያስተማርኳቸውን የእኔ ተማሪዎች ውጤታቸውን ሲሰት ነበር እንዲህ፣ እንግዲህ፣ እንዲያ ነገሮች እንግዲህ፣ ምንድን ነው ለአንድ አመት እኮ ምንም አይነት ክፍያ ሳይከፈለኝ ሲሰራ ነው የኖርኩኝና በዚህ አይነት ሁኔታ መቀጠል ለእነሱም እየከበደ ነው የሚመጣው። እኔም ፍርድ ቤት ነገር እስካልወሰኔ ድረስ በእንደዚህ አይነት መንገድ የመቀጠሉ ሁኔታ ለኔ መሰጋሪ ነው። ላለፉት 14 አመታት ከኖሩበትና በዩኒቨርሲቲው ከተሰጣቸው ቤት በግዳጅ እንዲወጡ መደረጋቸውንም ዶክተር መረራ ጨምረው አስታውቀዋል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ የስራ ኮንትራት እንዲቋረጥ ማድረጉን መረጃዎች አመለክታሉ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ እንደ አውሮፓውያን አቆጣጠር ጥር 29 2015 ለሶሻል ሳይንስ ኮሌጅ የጻፉት ደብዳቤ ይህንኑ ጠቁሟል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ ጉዲና ኮንትራት እንዲቋረጥ ቀደም ሲል የወሰነውን ውሳኔ ማጽናቱን በመግለጽ ጥር 14 2007 የጻፉት ደብዳቤ ደርሶኛል ይላል የዶክተር ካሳሁን ደብዳቤ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ ይህንኑ ደብዳቤ የጻፉት በዶክተር መረራ ላይ የተወሰነውን ውሳኔ በመቃወም ከኃላፊነት መልቀቃቸውን ለመግለጽ ነው። በዚህ ሁኔታ በኃላፊነት የመቀጠሉ ከሞራል አንጻር ተቀባይነት እንደሌለው ይሰማኛል ብለዋል ዶክተር ካሳሁን በመልቀቂያ ደብዳቤያቸው። የዩኒቨርስቲውን አሰራር አድሏዊ ሲሉ የገለጹት ዶክተር መረራ ጉዲና የእርሳቸውን የስራ ኮንትራት በተመለከተ የተደረሰበት ውሳኔም ፖለቲካዊ ነው ይላሉ። የኔም ከዚህ ዩኒቨርሲቲ መባረር ዋናው የትግል ጉዳይ ስለሆነ ኢህአዴግ ለምንድነው ተጨነቀ? እኔም ይገባኛል። ምናልባት ይህንን የሚሰሙ የሚያውቁ ኢትዮጵያውያን ሊረዱት ይችላሉ። ዋናው ጥያቄ የፖለቲካ ችግር ስለሆነ ያው የፖለቲካ ትግሉ አንድ ቀን መስመር እስክይዝ ድረስ እኔም ሆንኩ ሌሎች ኢትዮጵያውያን አድሏዊ የፖለቲካ ስርዓት እስኪወቀድላቸው ድረስ እኔም የበኩል አስተዋጽኦ ከማድረግና ትግሉን ከመቀጠል ውጭ አማራጭ የለኝም። ዋና ጉዳይ ግን ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም። ዩኒቨርሲቲው የእርሳቸውን ኮንትራት በተመለከተ የያዘው አቋም በከፍተኛ የመንግስት ባለስልጣናት ጭምር እንደሚታወቅ የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና ተናግረዋል። ከዩኒቨርሲቲው የቦርድ ሰብሳቢና የፌዴሬሽን ምክር ቤት አፈጉባኤ ካሳ ተክለ ብርሃን ጋር በምርጫ ክርክር ወቅት የተገናኙበት አጋጣሚ ይህንን እርግጠኛ እንዲሆኑ እንዳደረጋቸው ይጠቅሳሉ። አሳስቶ ነበር። ዩኒቨርሲቲ እንደ ነው፣ ስራ እንደ ነው ብሎ ሲጠይቀኝ፣ አሀ ከዩኒቨርሲቲማ እየገፋችሁ አይደለም ወይ አቤቱታ አንተ ጋር አልደረሰም ነው ያልኩት። አዎ ሰምቼ ነበር። ታምሜን የሆነ ችግር ገጥሞኝ ውጪ ወጥቼ ነበር። ለዛ ነው እንጂ በደንብ ያላየሁኝ። ደርሷል የሚል ከቃሉ ሰምቻለሁ። የእርሳቸው የጥሮታ ጊዜ መድረስ ከዩኒቨርሲቲው ጋር ለተፈጠረው አለመግባባት ምክንያት ሊሆን እንደማይችልም ዶክተር መረራ ያምናሉ። ጥሮታ እድሜው ደርሷል የሚል ክርክር አላቸው። ግን በአጼ ኃይለሥላሴ ዘመን ዩኒቨርሲቲ ውስጥ ያስተማሩ ሰዎች ሁሉ እዚህ ግቢ አያቸዋለሁ። እሱም ምግራት አይደለም። አዲስ አበባ ዩኒቨርሲቲ ውስጥ አስራ አምስት አመት እና ከዛ ውስጥ ከ ሀያ አመት እድሜያቸው ከእኔ የሚበልጥ የውጭ አገር ዜጎች ጥረተኞች ከሀገራቸው ጥረታ ወጥቶ እዚህ እንደሚሰሩ ይታወቃል። እኔም በማስተምርበት ትምህርት ክፍል ጡረታዬ እንድራዘም የጠየቅኩኝ አራተኛ ሰው ነኝ። ለሶስት መምህራን ያንን የማራዘም እድል ሰጥተዋል። በእኔ ምክንያት ሌሎችም ጋር እየሄዱ ይመስለኛል እና ኢንጂነር ጊዜያቸውም ኮንትራት አይታደስላቸውም እየተባሉ ይመስለኛል። እንዲህ ያለብቻ የፖለቲካ ተጽዕኖ መሆኑ አጠያያቂ አይደለም። ጉዳዩን ወደ ፍርድ ቤት እየወሰዱት መሆኑንና ውሳኔውን እንደሚጠብቁም ዶክተር መረራ ገልጸዋል። የአዲስ አበባ ዩኒቨርስቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። አካዳሚክ ምክትል ፕሬዚዳንቱ ዶክተር ጀሎ ኡመር በጸሐፊያቸው በኩል እንደነገሩኝም ዩኒቨርሲቲው ተጨማሪ ምላሽ አይሰጥም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ